ራሱን እስላማዊ መንግስት እያለ የሚጠራው በእንግሊዝኛው ምህጻር አይኤስ የተሰኘው ቡድን የገንዘብ ስጋት የለበትም። በተቃራኒው በሰሜን ኢራቅና ሶሪያ ጽንፈኛው ቡድን በተቆጣጠራቸው አካባቢዎች መንግስታቱ ገቢ ያገኙባቸው የነበሩ ከፍተኛ ዋጋ ያላቸውን መሰረተ ልማቶች በእጁ አስገብቷል። የነዳጅ ሽያጭ፣ እገታና በዚያ የሚጠየቅ ገንዘብ፣ ማስፈራራት ወይም ማስገደድ ቀረጥና ቅጣት ዋነኛ የቡድኑ ገንዘብ ማሰባሰቢያ መንገዶች ናቸው። የሚሰደዱ ሰዎች መኪናዎችን፣ ጥሬ ገንዘባቸውንና ቤቶቻቸውን ይዘርፋል። በዚያም ላይ እንደ ሳውዲ አረቢያ ያሉ የባህረ ሰላጤው አረብ ሀገራት የሶሪያውን አምባገነን ፕሬዚደንት በሽር አለሳድን በመቃወም ለአይኤስ የገንዘብ ድጋፍ ሲያደርጉ ቆይተዋል። በአሁኑ ጊዜ ጽንፈኛው አሸባሪ ቡድን እንዲህ ባለው መንግስታዊ የገንዘብ ድጋፍ ላይ የተመረኮዘ እንዳልሆነ በበርን ዩኒቨርሲቲ በእስልምና ላይ ምርምር የሚያካሂዱት ራይንሃርድ ሹልዝ ይናገራሉ። እስላማዊ መንግስት አለው የተባለውን በጥሬ ገንዘብ ሁለት ቢሊዮን የአሜሪካን ዶላር ገደማ የደረሰውን የገንዘብ አቅሙን ስንመለከት ቡድኑ ያካሄደውን ወረራና በዚያ ላይም አሁን እያደረገ ያለውን በትክክል ማየት ይቻላል። እነዚያ ቦታዎች የነዳጅ ሀብትና እርሻ የነበረባቸው አካባቢዎች ነበር። ሌላው ዋነኛው ነጥብ ቡድኑ በሚገኝባቸውና በያዛቸው አካባቢዎች የኢኮኖሚና የገንዘብ መሰረቶችን መገንባት መቻሉ ነው። እንደ ሹልዝ አገላለጽም ይህ አይኤስ ከአልቃይዳ የሚለይበት ስልት ነው። አልቃይዳ በንጽጽር ምንም አይነት መሬት ያልተቆጣጠረ ራሱን የነጠለ ድርጅት ነበር። ራሱን እስላማዊ መንግስት የሚለው ቡድን ግን ሰፊ አካባቢዎችን ይዟል። በጣም ትልቅ ግዛትን ተቆጣጥሮ ከአካባቢው ገንዘብ እያመነጨና ወደ ግዛቱ ፋይናንስ የሚፈስበትን መንገድ ፈጥሯል። አልቃይዳ ያህል ነበረው። እያንዳንዱ የፋይናንስ ምንጭ ጥቅም ላይ ይውላል። ለምሳሌ የተዘረፉና እንዲወድሙ ከተደረጉ ቤተ መዘክሮች የተመዘበሩ ባህላዊ ቅርሶች ይሸጣሉ። እንዲያም ሆኖ የቡድኑ አይነተኛ የገንዘብ ምንጭ ሕገ ወጥ ንግዱ ነው። በየጊዜው ቡድኑ አንድ ሺህ የሚሆኑ የነዳጅ ማጓጓዣ ቦቴዎችን እየሞላ ይነግዳል። በምስራቅ ሶሪያ በኦልማር የነዳጅ ማጣሪያ አካባቢ የቦቴ አሽከርካሪዎች ተራ እስኪደርሳቸው ለአንድ ወር ያህል ሊጠብቁ ይችላሉ። ጽንፈኛው ቡድን በየወሩ እስከ አርባ ሚሊዮን የአሜሪካን ዶላር ከነዳጅ ሽያጩ ይሰበስባል። ሽያጩ የሚከናወነው በጥቁር ገበያው ነዳጁን ወደ ሌላ ሀገር አትርፈው በመሸጥ ለሚጠቀሙ አቀባባይ ነጋዴዎች ነው። እናም ጠላቱ ከሆነው የሶሪያ ፕሬዚደንት በሽር አላሳድ መንግስት ጋር ሳይቀር እንደሚደራደር አንድ የቢቢሲ ዘጋቢ ፊልም ይፋ አድርጓል። ሰሞኑን የተካሄደው ቡድን ሀያ በመባል የሚታወቁት የበለጸጉት ሀያ አገራት ጉባኤ የዚህን ጽንፈኛ ቡድን የገንዘብ ምንጮች ለማድረግ ወስኗል። ይህ ግን ከድርጊቱ ይልቅ መናገሩ ይቀል ይሆናል። ሊከታተሉት የሚቻል ምንም አይነት የገንዘብ ሽግግር ሂደት ባለመኖሩ ስልቱ ገንዘብ በእጁ ቀጥታ እንዲደርስ ያደርግለታል። ራይንሃርድ ሹልዝ፣ በጣም ከተለመደው የወጣ የገንዘብ ሽግግር ስልት ነው የተመሰረተው አረቦቹ ሐዋላ ከሚሉት አሰራር ጋር የተገናኘ ስልት መሆኑን መገመት ይቻላል። ይህ የፋይናንስ ባለሙያዎች እንኳ ሊረዱት የማይቻል አስቸጋሪ የልውውጥ ሂደት ነው። ሌላው ቀርቶ ገንዘቡን የሚሰጠው አካል ያ ገንዘብ ከየት እንደመጣ እንኳ ሊያውቅ የማይችልበት አሰራር ነው። እናም ገንዘቡን የሚቀበለው ወገን ከየት እንደመጣ እንኳን አያውቅም። ያም ቢሆን ግን ምዕራቡ ዓለም ለዚህ መፍትሄ ያጣል ማለት አይቻልም። አይኤስ የሚጠቀምበትን የደዳጅ ቧንቧ መዝጋት ነዳጁ በሚጓጓዝበት ወቅት ማጥቃት ሁሉ አማራጮች ናቸው። ሶሪያ ውስጥ የአሜሪካን ተዋጊ አውሮፕላኖች በሰነዘሩት ጥቃት ከ295 የነዳጅ ማመላለሻ ቦቴዎች 116ቱን አውድመዋል። እንዲያም ሆኑ ግን አሁንም በርካታ ክፍተቶች አሉ። ለምሳሌ የዩናይትድ ስቴትስ ግምጃ ቤት ለኢራቅ መንግስት ያቀረበው በቢሊየን የሚገመት ዶላር በጽንፈኛው ቡድን እጅ ውስጥ መግባቱን አረጋግጧል። ይህ እንዴት ሆነ? አሁን አሜሪካ ዶላር በአውሮፕላን እየጫነች ወደ ባግዳድ ትልካለች። ያ ገንዘብ ደግሞ የምንዛሪ ጨረታ በሚያካሂዱ ወገኖች እጅ ይገባል። እንዲህ ላለው ሁሉ መፍትሄ ካልተገኘ የአሜሪካን ግብር ከፋዮች ገንዘብ በዚህ ጽንፈኛ ቡድን እጅ ብቻ ሳይሆን ማዕቀብ ወደ ተጣለባቸው የኢራቅ ባንኮችም መግባቱ አይቀርም።